ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። የዛሬው ፕሮግራማችንን በማስተዋወቅ ጀምራለሁ። በቅድሚያ ኬንያ ወደ ተካሄደው ፕሬዝዳንታዊ ምርጫንም ወስዳችሁ፣ በዘንድሮ የኬንያ ፕሬዝዳንታዊ ምርጫ በግል ከቀረቡ እጩ ተፎካካሪዎች አንዱን በጋቢና አሳፍረናል። መቶ በመቶ ያላንዳች ስህተት ይከናወናል ብሎ መደምደም አይገባም። አንዳንድ ስህተቶች አይጠፉም። በጣም በሰለጠኑት አገሮች በሚከናወኑ ምርጫዎች ላይ እንኳ ስህተቶችን እንመለከታለን። የስህተቱ ክብደትና ቅለት ቢወስነውም ማለት ነው። ወደ እኔ ስመጣ እኔ በነበረው የምርጫ ሂደት ምንም ቅሬታ የለኝም። ዶክተር ጄፍ ካሉዩ ከ20 ዓመታት በላይ በዩናይትድ ስቴትስ ኖረዋል። ለኬንያ ፕሬዝዳንትነት ከተወዳደሩት እጩዎች ውስጥ አንዱ ናቸው። ትላንት በጋቢና ያሳፈርነው ሙዚቀኛና አራት ጎማ ባሉት አግዳሚ ስኬት ወይም ስኬትቦርድ አኮብ ኩቦ ሽር የሚለው እንግዳችን ዛሬም የሚለናል። ፕሮፌሽናል ስኬትቦርደሮች ወደ ኢትዮጵያ መጥተው በዚህ ዙሪያ ላይ ከልጆች ጋር የልጆች በቲቪ የሚያያቸው የነበሩት ለምሳሌ ቶኒ ሆክ ከድሮ ጀምሮ የነበረ ፌመስ ታዋቂ ስኬት ቦርደር ነው። በዓለም ዙሪያ እስራኤል ደጀኔ ይባላል ከኛ ጋር ቆይታ ይኖረዋል። ከመላው የዩናይትድ ስቴትስ ግዛቶች የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን እንስት ወጣቶችን የሚያሳትፍ የቁንጅና ውድድር በዋሽንግተን ዲሲ ለሁለተኛ ጊዜ ሊካሄድ ነው። እንደዚህ አይነት ተወዳዳሪ አለ እስከምንል ድረስ እየታዩ ነው ያለው። ዳኝነት ላይ እንደዚሁ በዚህ ሙያ ላይ በጣም ብዙ አመት ኤክስፐሪንስ ያላቸው ከዚህ ኢንዱስትሪ ጋር ከሂማኒቴሪያን ጋር ግንኙነት ያላቸው፣ ከህብረተሰብ ጋር ግንኙነት ያላቸው፣ ከፋሽን ጋር ግንኙነት ያላቸው በዚህ ሙያ በጣም በረጅም አመት ያሉ ሰዎችን ነው ዳኝነት ያቀርቡ። የውድድሩ አዘጋጅና አስተባባሪ ናትናኤል ጸጋዬ ስለ ውድድሩ አካሄድ ይነግረናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት እነ ማስረሻ ሰጥኝ በሚል በሚለው መዝገብ በተከሰሱ ሰላሳ ስምንት ሰዎች ላይ የአቃቤ ሕግ ምስክሮችን ቃል መስማት ጀመረ። ባለፈው አመት መጨረሻ ላይ በቅሊንጦ ማረሚያ ቤት ተፈጸመ የተባለውን ቃጠሎና ግድያ ይመሰክራሉ ብሎ አቃቤ ሕግ ተናግሯል። የአዲስ አበባው ዘጋቢያችን መለስካቸዋ ማ ሙሉ ዝርዝሩን በማታው ክፍለ ጊዜያችን ወይም ፕሮግራማችን ይዞ ይመለስበታል። የዩናይትድ ስቴትስና ደቡብ ኮሪያ አመታዊ ልምምድ እንዳይካሄድ ቻይናና ሰሜን ኮሪያ የያዙትን ግፊት ተቋቁመው የጋራ ወታደራዊ ልምምዳቸውን በሚቀጥለው ሳምንት እንደሚያካሂዱ የዩናይትድ ስቴትስ የጦር ኃይሎች ጠቅላይ ኤታ ማዦር ሹም ገለጡ። ጀነራል ጆሴፍ ዳንፎርድ ዛሬ በቤጂንግ በሰጡት መግለጫ ቤጂንግና ና ፒዮንግያንግ ያስቆጣቸውን ሀገራቸውን ከደቡብ ኮሪያ የምታካሄደውን ወታደራዊ ልምምድ የመሰረዝ እቅድ የላትም ብለዋል። ፒዮንግያንግ ኒውክሌር መሳሪያ ና ተወንጫፊ ሚሳይል የመስራት ተግባር ለመተው ፈቃደኝነቷን ካሳየች ካላሳየች ወታደራዊ ልምምዶቹ እንዲቋረጡ አልመክርም ብለዋል። የፒዮንግያንግ ድርድ ድርጊት ጃፓንን፣ ኮሪያን፣ ዩናይትድ ስቴትስን፣ ቻይናንም ጭምር ስጋት ላይ ሊጥል የሚችል ነው ሲሉ የዩናይትድ ስቴትስ የጦር ኃይሎች የበላይ አዛዦች አስታውቀዋል። በጦርነት ከታመሰችው ደቡብ ሱዳን ወደ አጎራባች ዩጋንዳ የተሰደዱት ዜጎቿ ቁጥር ከአንድ ሚሊየን መብለጡን የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ዛሬ ባወጣው መግለጫ ባለፈው የአንድ ዓመት ጊዜ በየዕለቱ 1800 ደቡብ ሱዳናውያን ዩጋንዳ መግባታቸውን ገልጿል። ሌሎች አንድ ሚሊየን ደግሞ ወደ ኢትዮጵያ፣ ሱዳን፣ ኬንያ፣ ኮንጎ ዲሞክራቲያዊ ሪፐብሊክ፣ ማዕከላዊ አፍሪካ ሪፐብሊክ መሰደዳቸውን ጨምሮ ገልጿል። ደቡብ ሶማሊያ ውስጥ በተከታታይ በተካሄዱ የአየር ጥቃቶች ሰባት የአልሸባብ ተዋጊዎች መገደላቸውን የዩናይትድ ስቴትስ የጦር ኃይል አስታወቀ። የጦር ኃይሉ የአፍሪካ እዝ እንዳስታወቀው የዩናይትድ ስቴትስ ኃይሎች ከመቋዲሾ በስተደቡብ ወደ ሁለት መቶ ኪሎ ሜትር ርቀት ላይ በምትገኘው ጂሊብ ከተማ በኢላማዎች ላይ ትላንት ረቡዕና ሶስት ጥቃቶች አካሂደዋል። ከሶማሊያ ኃይሎች ጋር በማቀናጀት በተካሄዱት ጥቃቶች ሰባት የአልሸባብ ተዋጊዎች መገደላቸውን ገልጸዋል። በመጨረሻም የማሊን ጥንታዊ ሃይማኖታዊ ቅዱሳን ቦታዎች በማፈራረስ የተፈረደበት እስልምና አክራሚ አክራሪ 3.2 ሚሊዮን ዶላር ካሳ እንዲከፍል በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ተፈረደበት። አህመድ አልፋኪ አልማህዲ የተባለው ተከሳሹ ጽንፈኞች ሰሜናዊ ማሊን ለአጭር ጊዜ ተቆጣጥረው በነበረበት ወቅት በጥንታዊቱ ቱምቡክቱ ከተማ ዘጠኝ ግዙፍ የመቃብሮች ሀውልቶችና የመስጊድ በሮችን በመጥረቢያና በዳምጠው መኪና የማፍረስ ወንጀል ፈጽሟል ተብሎ ተበይኖበታል ለዛሬ ያዝን ያዝንላችሁ፣ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዞአችን ይቀጥላል። መስታወት አድራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ወደ መጀመሪያው ዝግጅታችን የምናልፈው ዶክተር ጄፍ ካሉዩ በዘንድሮው የኬንያ ፕሬዝዳንታዊ ምርጫ በግል ከቀረቡ እጩ ተፎካካሪዎች አንዱ ናቸው። ከ20 ዓመታት በላይ በዩናይትድ ስቴትስ ኖረዋል። የመጀመሪያና ሁለተኛ ከፍተኛ ዲግሪያቸውን በምጣኔ ሀብት ጥናት፣ የድረ ምረቃ ትምህርታቸውን በከተሞች አወቃቀርና መስተጋብር ዙሪያ ትኩረት በሚያደርገው የትምህርት ዘርፍ በዚህ በዩናይትድ ስቴትስ በኒውዮርክ ኒውጀርሲ ክፍለ ግዛት በሚገኘው በኒውዮርክ ዩኒቨርሲቲ የኒውጀርሲ ቴክኖሎጂ ጥናት ተቋም ተከታትለዋል። በኒውዮርክ የዎል ስትሪት በኒውዮርክ ዎል ስትሪት ለበርካታ ዓመታትም ሰርተዋል። በተለያዩ ዩኒቨርስቲዎች በማስተማርም ላይ ይገኛሉ። በቅርቡ በተካሄደው የኬንያ ፕሬዝዳንታዊ ምርጫ እጩ ነበሩ። ከሁለት ዓመት በፊት ለኬንያ ፕሬዝዳንትነት ለመወዳደር መሟላት የሚገባቸውን ማስረጃዎች ወደ ምርጫ ቦርዱ ከላኩና እጩ ሆኖ ለመቅረብ ብቁ መሆናቸውን ካረጋገጡ በኋላ የምረጡኝ ዘመቻቸውን መጀመራቸውን ያስረዳሉ። ዶክተር ጄፍ ወዲህ ወደ ሬዲዮ ጣቢያችን በስልክ አነጋግረናቸው ነበረ። ሀገራቸውን ለመምራት የነበራቸውን ራዕይ እና የምርጫውን ሂደት ተሞክራቸውን፣ በተመለከቱ ጉዳዮች ዙሪያ እኔ መስታወት አናግሪያቸዋለሁ። የማህበረሰብ ጤና ባለሙያ ኖት፣ በፕሬዝዳንትነት ለመስራት ምን አነሳሳዎት? በኬንያ የነበሩት የምርጫ ዘመቻ ሂደትስ ምን ይመስል ነበር? the people's ከአምስት ዓመት በፊት ኬንያ ስመለስ ሕዝቡ የተጋረጠበትን የዕለት ተዕለት ችግር ተመለከትኩ። ይህንን ለመለወጥ ምን ማድረግ አለብኝ ስላሰብኩ ፕሬዚደንት ለመሆን ካለኝ ፍላጎት በበለጠ በዜግነት ግዴታን በምችለው ሁሉ መወጣት እንዳለብኝ ተረዳው። ከዛም በጣም በተደጋጋሚ ወደ ኬንያ እየሄድኩ የችግሮቹን መንስኤ ማጥናት ጀመርኩ ከሁለት ዓመት በፊት ከሌሎች በጎ ፈቃደኛ ሰዎች ጋር በመሆን በአገር አቀፍ የዩኒቨርሲቲ ተማሪዎችን ማዕከል ያደረገ ነገር ግን በመላው አፍሪካ በሚገኙ በከፍተኛ ትምህርት ተቋማት አስተዳደር ላይ ከፍተኛ እንቅስቃሴ አድርገን ነበር የወደፊት የወጣቱ የትምህርት ሁኔታና የየሀገሮቹ የወደፊት ሂደት ምን መሆን አለበት በሚለው ላይ ትኩረት በመስጠት ነው ስንንቀሳቀስ የነበረው። በዚህ ዓመት መጀመሪያ ላይ ደግሞ የኬንያ ወጣቶችን ያሳተፈ ግሮው በሚል ምጻረ ቃል ጄኔሬሽን ራይዲንግ ኦን ዊዝደም በተሰኘ እንቅስቃሴ በርካታ ወጣቶችን ይዘን መንቀሳቀስ ጀመርን። አላማችን ወጣቶቹ በወደፊት ሕይወታቸው የመወሰን ብቃት እንዲኖራቸውና ከራሳቸው አልፎው ለቀጣዩ ትውልድ ኃላፊነት የሚሰማቸው ትውልዶች መሆን እንዳለባቸው ነበር ስናስተምር የነበረው። በሌላ ወገን ደግሞ አገሪቱ ከሙስና ነፃ የሆነች አገር እንድትሆን የበኩላቸውን አስተዋጽኦ እንዲያደርጉ በአገራቸው ጉዳይ ወሳኞች መሆን እንዲችሉ፣ ለምሳሌ የፕሬዝደንትነት ምርጫ ላይ ተሳትፏቸው እንዲጨምር በማድረግ I had researched the issues of Kenyan people before I ran. After the research, I came up with six points. So I had a six point plan. First, the cost of living in Kenya is too high. ለፕሬዝደንትነት ውድድር ከመቅረቤ በፊት የኬንያን ችግሮች በሚገባ ሳጠና ስድስት ዋና ዋና ያልኳቸውን ችግሮች በመንቀስ እነሱን ለመለወጥ ተነሳው። የመጀመሪያው በኬንያ ያለው የኑሮ ውድነት ነበር። በኬንያ የአንድ ግለሰብ ገቢ ከወጪው ጋር ፍጹም የተለያየ ነው። ይህን ክፍተት ይሞላሉ ያልኳቸውን መፍትሄዎች ይዤ ነበር የቀረብኩት። ሁለተኛው ከዚሁ ጋር የተያዘው ችግር ደግሞ በሀገሪቱ በቂ የሥራ ዕድሎች አለመኖራቸው ነው። የተለያዩ የሥራ ዕድሎችን መክፈት የሀገሪቱን የምጣኔ ሀብት ላይ በበለጠ በመስራት ማለት ነው። በኬንያ ከጠቅላላ ሕዝብ ቁጥር ሰባ በመቶ የሚሆነው ወጣት ነው። ከዚህ ውስጥ ሰማንያ በመቶ ወጣት ደግሞ ሥራ አጥ ነው። ስለዚህ ይህን ትኩስ ኃይል በመጠቀም የአገሪቱን ኢኮኖሚ የምንደግፍበትን መንገዶች በግልጽ አስቀምጬ ነበር። ዓመታዊ የኬንያ የቀረጥ መጠንን ዝቅ ማድረግ ሌላው ዓላማዬ ነበር። ዜጎች በእጃቸው ገንዘብ ከኖራቸው በአገሪቱ የመግዛትና የመሸጥ እንቅስቃሴው ይጨምራል ማለት ነው። የአገሪቱም እንቅስቃሴ ከተሻሻለ ዜጎች በታማኝነት ቀረጥ ለመንግስት ይከፍላሉ ማለት ነው። አራተኛው ወጣቶችም በነጻ ለአጭር ጊዜ አሰልጥኖ በፍጥነት በሥራ መስክ ማሰማራትና አምራች የሚሆኑበትን መንገድ የመክፈት ዓላማ ነበረኝ። በሀያንደኛው ክፍለ ዘመን የደረስንባቸውን ቴክኖሎጂዎች ኬንያውያን ወጣቶች በቀላሉ ማግኘት እንዲችሉ ከሌሎች ከዩናይትድ ስቴትስ እና ከአውሮፓ ሀገራት ዩኒቨርሲቲዎች ጋር በተለያዩ ሙያዎች የማሰልጠን ስራም ጀምረን ነበር። አምስተኛው ዕቅዴ በአገሪቱ ተስፋፍተው የሚታየውን ሙስና ላይ መዝመት ነበር። ስድስተኛውና የመጨረሻው ዕቅዴ ደግሞ ዲያስፖራ ኬንያውያን አገራቸውን በተመለከተ ተሳትፏቸውን ማሳደግ ነበር። በተለያዩ የዓለማችን አገራት የሚኖሩ ኬንያውያን በአገሪቱ የሚደረገው ምርጫ ላይ እንኳ ተሳትፏቸው በጣም ዝቅተኛ ነው። ሌላው ደግሞ የተማሩ ኬንያውያን ወደ አገር እንዲመለሱ በማመቻቸት እውቀታቸውን ለወጣቶች እንዲያካፍሉ መንገዶችን ለማመቻቸት ነበር ፍላጎቴ። በፕሬዝዳንታዊ ምርጫ የነበረው አካሄድና በውጤቱ ደስተኛ ነበሩ። መቶ በመቶ ያለአንዳች ስህተት ይከናወናል ብሎ መደምደም አይገባም። አንዳንድ ስህተቶች አይጠፉም። በጣም በሰለጠኑት ሀገሮች በሚከናወኑ ምርጫዎች ላይ እንኳ ስህተቶችን እንመለከታለን ነገር ግን የስህተቱ ክብደትና ቅለት ቢወስነውም ማለቴ ነው። ወደ እኔ ስመጣ እኔ በነበረው የምርጫ ሂደት ምንም ቅሬታ የለኝም፣ ሙሉ በሙሉ ረክቻለሁ። በኬንያ የሚገኙ ስደተኞች ደህንነትን በተመለከተ የሚሉት ነገር ካለ ዩናይትድ ኔሽንስ አንድ አፍሪካን ዩኒየን ሚንስ ቱ ሆድ ሄንስ ትገዛ አንድ ፕሮቫይድ ኢናፍ ፋንዲንግ የተባበሩት መንግሥታትና የአፍሪካ ህብረት ይህን በተመለከተ በጋራ መስራት ይኖርባቸዋል። በቂ በጀት መመደብም ጤናቸውንም ሆነ የመኖር ህልናቸውን ማስጠበቅ ይኖርበታል። ኬንያ ከራሷ ዜጎች አልፎ ስደተኞችን በተሻለ የምትረዳበት አቅም የላትም። ለምሳሌ እንዲህ አይነት ድንገተኛ አለመረጋጋት በሀገሪቱ ሲከሰት የአፍሪካው ህብረት በመጠለያ ለሚገኙ ስደተኞች ደህንነት ላይ ማሰብ ይኖርበታል። አሁን እንደምረዳው ደህንነታቸውን በተመለከተ ስደተኞች በታላቅ ፍርሃት ውስጥ ነው የሚገኙት። ሌላው ስደተኞች በስደተኛ ጣቢያ ውስጥ ብቻ ሳይሆን በከተማ ውስጥ በተለያዩ ቦታዎች የሚኖሩ በርካቶች ናቸው። የኬንያ መንግሥት ስደተኞች ወደ አገራቸው እንዲገቡ ከፈቀደ ደህንነታቸውንም የሚያስጠብቅ አዲስ ህግ ማስቀመጥ አለበት። እኔ ብመረጥ የማደርገውም ይህንኑ ነበር። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። የምሽቱ የጋቢና እንግዳችን ኢትዮጵያዊ ሙዚቀኛና አራት ጎማ ባሉት አግዳሚ ስኬትቦርድ አኮብኩቦ ሽር የሚል ነው። እስራኤል ደጀን ይባላል። ከወጣቶች ጋር አብሮ የሚሰራ ሲሆን መጋቢ ስኬት የሚባል ድርጅት አቋቁሞ በተወለደባት ሽሮ ሜዳ አካባቢ እና በመዲናዋ መንደሮች ወጣቶች ተሰባስበው የስኬት ቦርድ ትርኢት ካሳዩ በኋላ የማህበረሰብ የበጎ ፈቃድ አገልግሎት እንዲሰጡ ይረዳል። ወጣቶቹም እርስ በርስ የሚወያዩበት መድረክ አላቸው። ከሱራፌል ሽፈራው ጋር በትላንትና እለት ስለሰራቸው ስራዎች ሲወያዩ ነበር። ዛሬም እስራኤል ስለ ስራዎቹ ያስረዳናል። አሁን መጋቢ ስኬት ነው የምንባለው። ግሎባል ሲቲዝን አዋርድ ተሸላሚዎች ሆነናል። ማለት በቃ እዛ ላይ ሪኮግናይዝ ተደርጎ ታውቆ ይሄኛው ከአፍሪካ ውስጥ አንደኛ በአንደኝነት በአንደኝነት ታውቋል። ወደ ሁለት አመት አካባቢ ሆነታል። ያሸነፍ ነው ማለት ነው። እና እዛ ላይ በጣም ጥሩ ነው የጻፉት። ሪቪው ጥሩ ነበረ። በአንድ ስኬት ቦርድ ተነስተ ከሀገር ውስጥ አይዲያ ነው ሀሳብ ነው ያ ሀሳብን በተግባር ስታደርግ ከትንሽ ነገር ጀምረ ስትሄድ በአለም ዙሪያ ያሉት በጣም ታዋቂ የሆኑት ራሳቸው ለምትሰራው ነገር በጣም በጣም ተገርሟቸው ሲያዩ ያን ለዛ ነገር ትኩረት ሰጥተው የነሱን አቴንሽን መሳብ ከቻለ ምንድን ነው ለየት ያለ ነገር አለ ማለት ነው። ፕሮፌሽናል ስኬት ቦርደሮች ወደ ኢትዮጵያ መጥተው በዚህ ዙሪያ ላይ ከልጆች ጋር የልጆች በቲቪ የሚያያቸው የነበሩት ለምሳሌ ቶኒ ሆክ ከድሮ ጀምሮ የነ But, uh... Oh. ፌመስ ታዋቂ ስኬት ቦርደር ነው። በዓለም ዙሪያ ጌም ራሱ አለው የእሱ የሚታወቅበት እሱ ናይጃ ሂውስተን የሚባለው አሁን ደግሞ በዓለም ላይ ነምበር ዋን ስኬተር ነው። በስትሪት ስኬት ቦርዲንግ ጆውስ የሚባላል፣ ደሪክ የሚባላል አፍሪካ አሜሪካዊ እና እንዲ የሆኑ ሁሉን ነገር ይህንን ነገር ያደረግ ነው። ምንድን ነው ከናይጃ ሂውስተን የሚባለው አሁን የ ሀያዎቹ ውስጥ ሀያዎቹ መጀመሪያ አካባቢ ያለ ልጅ ነው። ከሱ የእሱ ፋውንዴሽን አለ ከሱ ከነሱ ፋውንዴሽን ጋር ለላስት ሶስት አመት ምናምን አካባቢ ሁል ጊዜ አወራ ነበረ። እነሱ ውሃ የተለያዩ ሀገሮች እየሄዱ ውሃ የመቆፈር የተሰበሩ የውሃ ፓምፖች፣ እነሱን መጠገን ላይ ነው እንትን ያሉት እና ይህንን አይዲያ ከእነሱ ጋር ሼር አረግ ለምን መታችሁ ስኬት ልጆችን ከልጆች ጋር ስኬት ያደረጋችሁ አት ደ ሴም ታይም ለህብረተሰቡ ደግሞ አስተዋጽኦ የምታደርጉበት ነገር አለ። ከዛ በኋላ ያንን ነገር ወደ መሆን አደረግን። እዚህ ከእነሱ ጋር ይሄንን ኢትዮጵያ ውስጥ አንድ ሀፍ ፓይፕ ጀመርን። ራሳቸው ናቸው የሰሩት። የካሊፎርኒያን ስኬት ፓርክ፣ ውሃ ድሪል፣ የተበላሹትን እነሱ ሜንቴን አደረግን ከአዲስ አበባ ውጪ ወጥተን ማለት ነው። ከዛ ደግሞ አዲስ አበባ ውስጥ የተለያዩ ቦታዎች ላይ ይሄዱ ስኬት አረጉ እና ሰሞኑን እንደውም በኤቢሲ ላይ ይታያል። የዛ ፉል ዶክመንተሪ ማለት ነው። ኢትዮጵያ ውስጥ በጣም አሁን ወዳለህበት እንትን ረድተዋል ማለት ነው። አዎ፣ የገጠሙ ቻሌንጆች መካከል ሀሳቤ ተወስዶ ምናምን ያልከኝን እስቲ በደንብ እናውራው ስለሱ የዛሬ አራት አመት አምስት አመት አይ ቲንክ አራት አመት አካባቢ ክርስቲያን ስኬተርስ የሚባሉ አሉ፣ እዚህ ዩኤስ እና እነሱን ለምን አትመጡም ብዬ ከእነሱ ጋር አወራውኝ ዌ ሀቭ እዚህ የምንሰራቸው ነገሮች አሉ እንዲ እንዲ ያልኳቸው፣ በጣም ደስ አላቸው። መጡ ወደ ኢትዮጵያ። ራምፕ ሰራን፣ ከእንጨት የተሰራ የመጀመሪያ በኢትዮጵያ ውስጥ ሀፍ ፓይፕ የመጀመሪያውን የዛሬ አራት አመት አካባቢ ሰራን። ና እነሱ ክርስቲያን ስኬተሮች ኢንተርቪው ያደረጉኝ ቪዲዮ ሰሩ፣ ልጆች ስኬት ሲያደርጉ ልጆችን ስናለማመድ ምናምን ና በኋላ ላይ የእነሱ ቪዲዮ እነሱ የራሳቸው ፔጅ ላይ ቪዲዮን አውጥተውት ያው ብዙ እንትን አይደለም። ከዛ አንድ አውስትራሊያዊ ደግሞ ሰውዬ እና ያንን ቪዲዮ ወስዶ ከስሩ ቮይሱን የእኛን ቮይስ አጥፍቶ ማለት ነው የራሱን ቮይስ ኦቨር አደረገበት እና መሀል ላይ ከታ ኤዲት አድርጎ ማለት ነው የእኔ ኢንተርቪው የምደረገበት ቦታ ላይ የራሱን Australia, Australia you know Australia skate park akababi kuch bolu manamen ya oral mande no andezino manara go Ethiopia ust andezin dziri yada but amya nadde da na but amya sazane ina ger no tunun sama ABC le ya zena wato mande like ABC zani zena ganasi jammer malatno Ethiopia is often known with its poverty and famine but now an Australian guy is going to change that. By using skateboarding and Menamen, he bringing skateboarding to Ethiopia to introduce the youth and you know opening schools and Menamen. and henna. <laughs> I interview when he alone, like when like you know na henna. But Ethiopia, we are not going to jammer. Ethiopia who is <laughs> and ግን አውስትራሊያዊ ሰውዬ ይህንን ሊቀይረው ተነስተዋል። ስኬት ቦርድን በመጠቀም ይህንን ሊቀይረው ተነስተዋል ብሎ ነው እንግዲህ እንትን ያደረገው እና ትምህርት ቤቶችን፣ ይሄ ስኬት ቦርድን በመጠቀም ልጆችን ትምህርት ቤት ምናምን እንዲህ እንዲህ አይነት ነገር በማድረግ ብሎ እንዳለ የሚያደርገው። የእኛ ቤት ውስጥ እኛ የወላጆች ቤትን ተጠቅሜ ራምፕ የምንሰራው እዛ ውስጥ እንሰራ ያለው ልጆች ነው፣ የሰፈር ልጆች ከኔ ጋር አንድ ላይ ስኬት የሚያደርጉ ልጆች አንድ ላይ እዛ ያሉት እነሱ ልጆችን የእዛው ሽሮ ሜዳ አካባቢ ያሉ ያንን ቪዲዮ ነው የተጠቀሙ። ሙሉ ቪዲዮን ማለት እንደዚህ ይላል። አንዳንዱ ሰው ደውሎ እስራኤል፣ ከዛ ሰውዬ ጋ የሆነ አንድ አውስትራሊያ ጋር ነው የምትሰራው አይደል? ምና ምናምን ይሉኛል። ና እኔ አልገባኝም የሆነ ወቅት ላይ ነ በኋላ ላይ ክርስቲያን ስኬደርስ ናቸው እነሱ። ይህንን ነገር እንዲ እኛም ቪዲዮ ወስድ እኮ እንደዚህ ያደረገ ምናምን ነገር ብለው ከሰሳቸኋቸው። እኔ ብዙን ጊዜ ፎከሴን እንዳጣ ስለማልፈልግ እዚህ ይህንን ለሚመለከቱ አካሎች ነግረን እነሱ ይህንን ነገር እየተከታተሉት ነው ያሉት። ይሄ ነገር በቀላሉ የሚለቀቅ ዓለምን ገንዘብም ተሰርቶ ገንዘብም ተሰርቶበታል። ስለዚህ እኛ ላይክ እስካሁን ባለንበት ድረስ ምንም አይነት ገንዘብ ከሰዎችም እርዳታ አልጠየቅንም። ምንም አይነት ዶኔሽን አልጠየቅንም። ኢቨን ክራውድ ፈንድ ራሱ አላደረግንም። አሁን ኢንዲጎጎ ምናምን እንዲህ አይነት ነገር ድረገጾች አሉ። እሱን ራሱ ማድረግ ያልፈለግነው ነገር ማስተላለፍ የምፈልገው ነገር መልእክት ስላለ ነው። የሆነ ነገር ሁል ጊዜኛ ለመጀመር እኔ ቻሌንጅ የሆንኩበት ነገር ስለነበረ ነው ባለህ ነገር ተጠቀም ነው ያለህን፣ ነገር ይዘህ መጀመር ትችላለህ፣ ምንም አይነት እርዳታ ባይኖርህም ራሱ። ስለዚህ ምንም አይነት አንተ የድርጅት ምንም አይነት የውጭ ምንም አይነት የውጭ እርዳታ ምናምን ነገር እስካሁን አልተቀበልም። ምንድን ነው ከእነሱ ጋር ማደርገው መጥቼ አሰራችኋለሁ፣ ወደ ኢትዮጵያ እንዲመጡ አደርጋለሁ፣ መንገዶችን ከፍታለሁ፣ መታችሁ ኦኬ ራምፕ መስራት ነው ኑና። ገንዘብ በጥሬው ላይ ብዙ ሰዎች ጠይቁ እንደዚህ እናያርግ ምናምን እኔ አላማ የእሱ አይደለም ቢሆን እኔ ድሮ ከድሮ ጀምሮ መሰብሰብ እችላለሁ መንገዱ ጠፍቶኛ፣ አይደለም ግን ማስተላለፍ የምፈልገው መልእክት አለ። እዚህ ላይ ማስተላለፍ የምፈልገው ምንድን ነው፣ ሰው በብዙ አይነት ቦታ አለ። ማንኛውም ሰው እንዳልኩ፣ ለእኔ በትሬ አቻ አንዱ ስኬት ቦርድ፣ ሁሉም ሰው የራሱ በትር አለው። ባለው ፕሮፌሽን፣ ባለው ነገር፣ ባለው ተሰጦ በዛ ነገር ላለበት አካባቢ ያንን ነገር ትራንስፎርም አድርጎ ሌላ የሆነ ነገር ማድረግ ይችላል። ይህን የመቻሉን እንትን ይህንን ምሳሌ መሆን ነው የምፈልገው እና ይህንን መልእክት ነው ማስተላለፍ የምፈልገው። Hallelujah Alleluia all all Nigo da Hallelujah Wa wa Hallelujah Hallelujah Alleluia Jesus Hallelujah Nigo da Hallelujah Hallelujah እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጨረሻው ዘገባችን ነው የምናልፈው። በመላው ዩናይትድ ስቴትስ ግዛቶች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንስት ወጣቶችን የሚያሳትፍ የቁንጅና ውድድር በዋሽንግተን ዲሲ ለሁለተኛ ጊዜ ሊካሄድ ነው። ነሐሴ 26 ቅዳሜ ቀን የሚካሄደው ይህ የቁንጅና ውድድር ላይ የሚወዳደሩት የመጨረሻ 13 ወጣት እንስቶች ተመርጠዋል። የውድድሩን ዋና አዘጋጅና አስተባባሪ ናትናኤል ጸጋይን እንዲሁም ለመጨረሻ ዙር ካለፉት ተወዳዳሪ ወጣቶች መካከል መታሰቢያ ኪዳኔን አነጋግረናል። ዩስ ሚስ ኢትዮጵያ ዩኤስኤ ፓጀንት የተሰኘው የቁንጅና ውድድር ኦገስት 26 በኢትዮጵያ ነሐሴ 20 ማለት ነው፣ ቅዳሜ ምሽት ለሁለተኛ ጊዜ ይካሄዳል። በዚህ ውድድር ለመሳተፍ በተለያዩ የአሜሪካ ግዛቶች የሚኖሩ ከ30 በላይ የሚሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ተመዝግበዋል። የውድድሩ አዘጋጅና አስተባባሪ አቶ ናትናኤል ጸጋይ የውድድሩን ዓላማና አካሄድ ገልጾልናል። ጥሩ ጥሩ ተወዳዳሪዎች በጣም በሚገርም ሁኔታ ታለንታቸው ብቻ ሳይሆን እንደዚህ አይነትም ተወዳዳሪ አለ እስከምንል ድረስ የራሳችን የሚገርመን ተወዳዳሪዎች እየታዩ ነው ያሉት። ዳኝነትም ላይ እንደዚሁ በዚህ ሙያ ላይ በጣም ብዙ አመት ኤክስፐሪንስ ያላቸው ከዚህ ኢንዱስትሪ ጋር ከሂውማኒቴሪያን ጋር ግንኙነት ያላቸው፣ ከህብረተሰብ ጋር ግንኙነት ያላቸው፣ ከፋሽን ጋር ግንኙነት ያላቸው በዚህ ሙያ በጣም በረጅም አመት ያሉ ሰዎችን ነው ዳኝነትም ያቀርቡ እና ስናቀርብ እንግዲህ እነዚህ ዳኛዎች የአይተነሪ ፕሮግራም ይባላል ያው መጨረሻ ሶስት ቀን ውስጥ የሚደረግ ወርክሾፕ ወይም ደግሞ ሶስት ቀን እያንዳንዱ ተወዳዳሪ እዚህ ሀገር ተሰባስበው የሚያደርጉት ከዳኛም ፕሮዳክሽን ማናጀርም ጋር በአንድ ሆቴል ውስጥ ተሰባስበው የሚያደርጉት ጥናት አለ። በዚህ ውስጥ ነው እንግዲህ እያንዳንዳቸው ጉብዝናቸው የሚፈጥ ነው። ዳኛዎችንም ስንመለምት ኢትዮጵያኖችን ብቻ ሳይሆን ከሌላም ሀገር ኤክስፔሪያንስ ሚሼል ለማድረግ እድሎች ለወጣቶች እንዲከፈት ለአሸናፊዋ ብቻ ሳይሆን ለተወዳዳሪዎቹ እድል እንዲከፈት ብለን በዚህ ሙያ ውስጥ ያቀላቅለናል እና ይሄ እንግዲህ ዋናው ዓላማው ምንድን ነው? በህብረተሰብ ውስጥ የኢትዮጵያን ካልቸርን ብቻ ለማስተዋወቅ ሳይሆን ኢትዮጵያን እህቶቻችን ቆንጅና ብቻ ሳይሆን ከዛም አልፈው እንደዚህ አይነትም ታለንት ያላቸው እንደዚህ አይነትም ተናጋሪ ናቸው፣ ሀገርን መምራት እስከሚችሉ ደረጃ ያሉ ወጣቶች አሉ ብለን የምናስተዋውቅበት እንግዲህ መንገድ ነው። ስንት ዳኞች ናቸው በዚህ ውድድር ለዳኝነት የሚቀመጡት? ዳኝነት የሚቀመጡት ሰባት ነው። አንደኛው ስምንተኛ ላይ ኦዲተር ይባላል። ኦዲተሩ ምንድን ነው የሚያደርገው? የሰባቱን ዳኛ የውጤት ሰረዝ ይጠቁማል። ከአጀንቱ በፊት የሚደረግ ለአንድ የሚደረግ ኢንተርቪው አለ። ከተወዳዳሪዎች ቃለ መጠይቅ። አዎ፣ ቃለ መጠይቅ አለ። ከሱ ቀን በኋላ ነው እንግዲህ በሁለተኛው ውድድር ያለው የታለንት የሚታየው በዋናው ቀን ነው። እና እነዚህ ዳኛዎች ኢትዮጵያኖችም አሉ፣ አሜሪካኖችም አሉ እነዚህን ወት ሰዎች ነው እንግዲህ እነዚህን የሁለቱን ቀን ውጤት አሳውቀው ነው የመጨረሻ ተወዳዳሪ ይመጣል። የእድሜ ገደብ አለው ከዚህ እድሜ ገደብ አለው። አሁን የእድሜ ገደቡ አሁን እነዚህ ወጣቶች እኛ የምንቀበለው እስከ ሀያ ዘጠኝ አመት ነው። በዚህ አመት ውስጥ ከአስራ ስምንት እስከ ሀያ ዘጠኝ ባሉ ተወዳዳሪዎች ነው። በእርግጥ አሁን የልጆችንም ዘንድሮ አመት ከእንጨብ አድርቀን የምናሳይ ነገር አለ። ከሚቀጥለው አመት ጀምሮ ግን የልጆችንም እንጀምራለን። ባለፈው ያገኘ ነውን ያየ ነውን ተመክሮ የተሻለ ፕሮግራም ይዘን ለማቅረብ ነው። እና ይሄ በየአመቱ የሚደረግ ቁንጅ የኢትዮጵያን ቁንጅና ውድድር የሚሆነው በዚህ በአሜሪካኖች በኦርጋናይዜሽን መልክ እንግዲህ ሁለተኛ አመቱ አሁን ያከብራል ማለት ነው። አሸናፊዋ ስያሜዋ ምንድን ነው የሚሆነው? የሚስ ኢትዮጵያ ዩኤስኤ የሁለት ሺ አስራ ሰባት አሸናፊ የምንሆነው። እሺ፣ የምታገኘው ጥቅም ምንድን ነው? ሽልማቷ ምንድን ነው? እንግዲህ የሽልማቷ ምንድን ነው ለአሸናፊዎች የሚሆነው ነገር ዋናው ትልቁ ጥቅም ኔትወርክ ነው። እንግዲህ ይሄ ኔትወርኩ ምንድን ነው? እዛ ውስጥ የምንጠራቸው ከዳኝነት ጀምሮ በዚህ ውስጥ ዋና ብለ ሰዎች የምናቀርባቸው የራሳቸው የሚያደርጉልን ስፖንሰርሽፕ አለ። ይሄ ስፖንሰርሽፕ የተለያየ ስፖንሰርሽፕ ነው። ለምሳሌ በፋሽን በትልቅ ፋሽን ውስጥ ተወዳዳሪ መሆን ማድረግን፣ እንደገና የተለያየ ፊልም ፕሮዳክሽን ከሚሰሩ ሰዎች ጋር እንደዚህ አይነት ቦታዎች መፍጠር፣ ከዩናይትድ ኔሽን ጀምሮ የሚደረጉ የተለያዩ የምናገኛቸው ስፖንሰሮች አሉ። ያ እንግዲህ ፓኬጅ ውስጥ የሚከተቱ ናቸው። ከኢትዮጵያ ኤርላይንስ ሊያገኘ ነው ትኬት አለ። ይሄም እንደዚህ ሁለት ሌላ አሸናፊ የሚሰጥ ነው። የቫኬሽን ፓኬጅ አለ። እንደገና የተለያየ አንዳንድ ጥቃቅን ነገሮች አሉ የሚመጡ ከተለያዩ ስፖንሰሮች እና ይሄ ሁሉ በ ውድድሩ አሸናፊዎች ፓኬጅ ላይ የሚሰጥና የሚታይ ነው ማለት ነው። በዘንድሮ እስካሁን ወደ አስራ ሶስት ተወዳዳሪዎችን ፋይናሊስት ብለን ያወጣናቸዋሉ ካመለከቱት ውስጥ እነዚህም ይህንን ክራይቴሪያ የሚያሟሉ ወጣቶች ናቸው። ምን ያህል ሰዎች ነበር ያመለከቱት? ያመለከቱት ወደ ሰላሳ አራት ይሆናሉ። መታሰቢያ ኪዳኔ ለመጨረሻ ዙር ከተመረጡት ተወዳዳሪዎች መካከል አንዷ ናት። ሚስ ኢትዮጵያ ዩኒቨርስቴ ፓጀንት አላማው ያው ላይክ ስሙም ቢውቲ ፐርፐዝ ነው። ይህንን ዝግጅት የምናደርገው ምክንያት አለን። አንደኛው የወጣው ሰው ብዙ ነገር ይሰራበታል። ላይክ ሰዎችን ለመርዳት ጥሩ ጥሩ ነገር ለማድረግ ማለት ነው። እየተዘጋጀንበት ነው በደምብ። በምን ሁኔታ ነው አሁን ዝግጅት እያደረግሽ ያለሽው? እስቲ ንገሪኝ። ዝግጅት ሽን ዝግጅቴ ያው አንደኛ ነገር ታለንትም ማሳየት አለብን። ውድድሩ ላይ ሁሉም ሰው ታለንት አለው። ግን እያንዳንዱ ሰው ደግሞ የተለያየ ታለንት ሰው ዳኞቹ ጀጅ የሚያደረጉበት አለ። በእሱ ጥያቄዎችን ይጠይቃሉ አንዳንድ ሞዴሊንግ ስራዎችን እሰራለሁ እና እዛ ስራ ውስጥ ያው ፐርፐዝ አለኝ የምሰራበት ማለት ነው። እና ድርጅቶች አሉ። በቃ አንድ ድርጅት አባል ነኝ። ሰዎችን የምንረዳበት ድርጅት ነው። ህጻናቶችን፣ አረጋውያንን ኢትዮጵያ ነው። እዚህ ነው። ኢትዮጵያ ነው። ባይስ ኮልፌ ይባላል። የድርጅቱን አቅም ያጡ ህጻናቶችን ለመማር ትምህርት ቤት መሄድ ያቃታቸውን ህጻናቶችን ወደ ትምህርት ቤት እንልካለን፣ አዛውንቶች ረዳት የሌላቸውን እንረዳለን። እና እንደዛ እንደዛ ያረኩኝ ነው የምንሰራው። ለተወዳዳሪዎቹም ሆነ ለአዘጋጆቹ መልካም እድል። የውድድሩን ስነ ስርዓት ቀኑ ሲደርስ ይዘንላችሁ እንደምንቀርብ ከወዲሁ ቃል እንገባለን። ሚስ ኢትዮጵያ ዩ ኤስ ኤ ጎስ እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ ማሀሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት መስታወት አድራጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ፣ የስርጭት መሀንዲሳችን ዳንክራፍት ነበሩ። ጉዟችሁ የሰመረ ይሁን። ደህና እምሹ